ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሐምሌ 10 2009 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና አሉላ ከበደንን። አዲሱ የገቢ ግብር ትመና በአንዳንድ የኦሮሚያ ከተሞች ተቃውሞ አስነስቷል። ወሊሶ ዛሬ በግብር ምክንያት ሱቆች ዝግ ነበሩ። ያው እንግዲህ ግብር ከአቅም በላይ ነው በሚል ምክንያት ማለት ነው እና ሙሉ ለሙሉ ዛሬ ሱቆች ትልቅ ነበሩ። ወደ አዲስ አበባ እና ወደ ጂማ የሚሄዱ መኪኖችም መንገድ ተዘግቶ ስለነበረ አልነበሩም። የአሜሪካ ድምጽ ካነጋገራቸው የወሊሶ ከተማ ነዋሪዎች አንዱን ሀሳብ ነው የሰማችሁት አድማጮች። በአቢርዝ ዘገባውን ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ የያኔዋን የፕሬዝዳንታዊ ምርጫ ተቀናቃኛቸውን የዲሞክራቷን እጩ ሂላሪ ክሊንተንን ወንጀለኛ ሊያደርግ ይችላል የተባለ ሰነድ ለመቀበል በታለመ እቅድ ከሩሲያዊቱ ጠበቃ ጋር የተገናኙትን የበኩር ልጃቸውን ንጽህና በመከላከል መሟገታቸውን ቀጥለዋል። የፖለቲካ ተቀናቃኝን የሚመለከት መረጃ ለማግኘት በተያዘ ውጥን ልጄ ዶናልድ ጁኒየር የተገኘበትን በመሰለ ስብሰባ አብዛኞቹ ፖለቲከኞች ሊያደርጉት የሚችሉት እርምጃ ነው የወሰደው ሲሉ፣ ይህም በቃ ፖለቲካ ነው ወይም የፖለቲካ ስራ ነው ሲሉ ትራምፕ በዛሬው የትዊተር መልእክታቸው አስፍረዋል። ትራምፕ ልጃቸው ዶናልድ ትራምፕ ጁኒየር ባለፈው ዓመት ሰኔ ወር መጀመሪያ ላይ ከሩሲያዊቱ ናታሊያ ቬሴሌንስኪያ ጋር ለተባለው ዓላማ የተገናኙበትን አወዛጋቢ ስብሰባ ትክክለኝነት በመከላከል ፕሬዚዳንት ትራምፕ በተደጋጋሚ ሲያስተባብሉ ቆይተዋል። በዘገባው እንደተመለከተው ትራምፕ ጁኒየር ይህን ድርጊት የፈጸሙት በፕሬዝዳንታዊ ምርጫው አባታቸውን አሸናፊ ለማድረግ ሞስኮ በያዘችው ጥረት ተቀናቃኛቸውን ሚስ ክሊንተንን የሚጎዳ መረጃ ከሩሲያዊቱ የመንግስት ጠበቃ እጅ እንደሚያገኙ በነገር አመላላሻቸው አማካኝነት የተላኩ ተከታታይ ኢሜይሎች ከተረዱ በኋላ ነው። ፕሬዚዳንት ትራምፕ በበኩላቸው ከልጃቸው ሌላ የምርጫ ዘመቻዎቻቸው የምርጫ ዘመቻቸው ተጠሪዎችን ጨምሮ በዙሪያቸው ያሉ በርካቶች ስለተገኙበት ስለዚህ ከሩሲያዊቱ ጠበቃ ጋር ስለተደረገ ስብሰባም ሆነ ስለ ጉዳዩ ባለፈው ሳምንት ለመጀመሪያ ጊዜ መስማታቸውን ቢናገሩም ለማመን የሚያዳግት ነው ሲሉ በዩናይትድ ስቴትስ ሴኔት የጸጥታ ጉዳዮች ኮሚቴ ከፍተኛው የዴሞክራት ፓርቲ ተጠሪ ሴናተር ማርክ ዋርነር ተናግረዋል። ያልተቋረጠው የፒዮንግያንግ የኒኩሌር ጦር መሳሪያ መርሃ ግብርና የተምዘግዛግ ሚሳይሎች ሙከራ የደቀነውን ስጋት በሁለቱ ሀገሮች መካከል ሊቀሰቀስ የሚችል የግጭት አደጋንም ለመቀነስ በታለመ ጥረት ደቡብ ኮሪያ በወታደራዊ ጉዳዮች ላይ ያተኮረ ድርድር ከሰሜን ጎረቤቷ ጋር ለመጀመርና የተነጣጠሉ ቤተሰቦችን የማቀላቀል ሐሳብ አቀረበች። በሁለቱ አገሮች መካከል እያየለ የመጣውን ወታደራዊ ውጥረት ለማርገብና ማናቸውንም ጠባጫሪ እንቅስቃሴ ለመቀልበስ የታለመ ወታደራዊ ድርድር የፊታችን አርብ ሐምሌ 14 በሰሜን ኮሪያዋ ቶንግሊንጋክ የግንባታ መንደር ለማካሄድ መታቀዱን ዛሬ ይፋ ያደረጉት የአገሪቱ ምክትል የመከላከያ ሚኒስትር ሲዮ ጁ ሶል ናቸው። ታንጊልጋክ ከሁለቱ ሀገሮች ድንበር አቅራቢያ በሚገኘው የፓን ሙንጆም መንደር ሰሜን ኮሪያ የገነባችውና ከዚህ ቀደም ሁለቱ ኮሪያዎች ለድርድር ለመቀመጥ የሚጠቀሙበት ነው። ሁለቱ ወገኖች መንግስት ለመንግስት የሚካሄድ ድርድር ለመጨረሻ ጊዜ ያደረጉት ከአንድ ዓመት ተኩል በፊት በአውሮፓ የዘመን አቆጣጠር ታህሳስ 2015 ዓ ም ላይ ነበር። ሶማሊያ እያንሰራራ ያለውን የምጣኔ ሀብቷን በአስር ሚሊዮኖች ያከሰረውና ላለፉት ሀያ ሶስት ቀናት ተቋርጦ የነበረው የኢንተርኔት አገልግሎት ዛሬ መመለሱን አስታወቀች። የሶማሊያው የፖስታና የቴሌኮሚኒኬሽን ሚኒስትር አብዲ አንሹር ዛሬ ሞቃዲሾ ላይ ለጋዜጠኞች ሲናገሩ ባለፈው ሰኔ አጋማሽ ላይ ተቋርጦ የነበረው የኢንተርኔት መገናኛ አገልግሎት አሁን ተጠግኗል ብለዋል። የሶማሊያ መንግስትና አገልግሎቱን የሚሰጠው ኩባንያ ባደረጉት ጥረት ተቋርጦ የነበረውን ኢንተርኔት መልሰን ማምጣት ችለናል ነው ያሉት ሚኒስትሩ። የኢንተርኔት አገልግሎቱ የተቋረጠው ሶማሊያን ከተቀረው ዓለም ጋር በፋይበር ኦፕቲክ አማካኝነት የሚያገናኘው ከባህር በታች የሚገኝ የኢንተርኔት መስመር በተላላፊ መርከብ በተቆረጠበት ወቅት ነው። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በዩናይትድ ስቴትስ ወታደራዊ አማካሪዎችና የአየር ድብደባ የታገዙ የአፍጋኒስታን የጸጥታ ኃይሎች የታሊባን ተዋጊዎችን ላለፉት ዘጠኝ ወራት ተቆጣጥረዋት ከቆዩባት ስትራቴጂክ ጠቀሜታ ካላት አንዲት ደቡባዊ አውራጃ አስለቀቁ። የአፍጋኒስታን ብሔራዊ የጸጥታና የመከላከያ ኃይሎች በሰሜናዊቱ ሄልማንድ ክፍለ ግዛት በምትገኘው ናዋ አውራጃ ከታሊባን ተዋጊዎች ጋር ያካሄዱት ለሁለት ቀናት የዘለቀ ከፍተኛ ውጊያን ተከትሎ በአገሬው ሰዓት ዛሬ ማለዳ ላይ አካባቢውን ሙሉ በሙሉ በቁጥጥራቸው ስር መዋላቸውን የአፍጋን ጦር ሰራዊት የክልሉ ቃል አቀባይ ዋሊ መሐመድ አህማድ ዛይ ለአሜሪካ ድምፅ ገልጸዋል። ቃል አቀባዩ አክለውም ዩናይትድ ስቴትስ የጦር አይሮፕላኖች ሌሊቱን በሶስት የታሊባን ጦር ሰፈሮች ላይ ባደረጉት ድብደባ ሀያ የሸማቂ ቡድን አባላት መገደላቸውንና የአፍጋን መንግስት ኃይሎች በውጊያው የበላይነት እንዲቀዳጁና አካባቢውንም እንዲ እንዲቆጣጠሩ ማገዛቸውን ገልጸዋል። የአፍጋኒስታን መንግስት ተቀዳጀው ያለውን የድል ብስራት አስመልክቶ ታሊባን እስካሁን ያወጣው መግለጫ የለም። በትላንትናው ዕለት በተቃዋሚ ኃይሎች በተጠራና ከሰባት ሚሊዮን በላይ ቬኔዙዌላውያን በተሳተፉበት ይፋ ያልሆነ ህዝብ ውሳኔ ዘጠና ስምንት በመቶ ድምፅ ሰጪዎች ለፕሬዚዳንት ኒኮላስ ማዱሮ አስተዳደር የትምምን ድምፅ ነፍገዋል። የህዝበ ውሳኔውን ሂደት የተከታተሉ ባለሙያዎች በሰጡት አስተያየት እንዳመለከቱት ድምፅ ሰጪዎቹ አዲስ የህግ አርቃቂ አካል ለማቋቋም የቀረበውን ሀሳብ በከፍተኛ ድምፅ ከመቃወማቸውን በላይ ጦር ሰራዊቱ በስራ ላይ ያለውን የአገሪቱን ህገ መንግስት እንዲያስከብር ያሳስቡበትና እንዲሁም የፕሬዚዳንት ማዱሮን የስልጣን ዘመን ከሚያበቃበት እንደ አውሮፓውያኑ የዘመን አቆጣጠር 2019 ዓ ም አስቀድሞ ብሔራዊ ምርጫ እንዲካሄድ የሚለውን ሀሳብ በመደገፍ ነው ለውሳኔ በቀረቡት ሦስት ጥያቄዎች ላይ ድምጻቸውን የሰጡት። ሕገ መንግስታዊ ድንጋጌዎችን የተላለፈ ሲሉ የእሁዱን ሕዝበ ውሳኔ ያጣጣሉት ፕሬዚዳንት ማድሮ በበኩላቸው አዲስ ሕገ መንግሥት የማርቀቅና መንግስታዊ ተቋማትን የማፍረስ ግዙፍ ስልጣን ያለው ሸንጎ የፊታችን ሐምሌ 23 ለማቋቋም በያዙ ዘመቻ ቀጥለዋል። ለፕሬዚዳንቱ የትምምን ድምፅ ድጋፍ የነፈገው ሕዝበ ውሳኔ የተካሄደው አያሌ ሚሊዮን ቬኔዙዌላውያን መሠረታዊ ፍላጎታቸውን ለማሟላት ከፍተኛ ፈተና ውስጥ በወደቁበት የአገሪቱ ምጣኔ ሀብት ክፉኛ በተሽመደመደበትና እንዲሁም ቁጥራቸው ከመቶ በላይ የሚደርስ ዜጎች ሕይወት ያለፈበት የተቃውሞ ሰልፍ እንቅስቃሴ ለበርካታ ወራት ሳይቋረጥ በየቀኑ በመካሄድ ላይ ባለበት ነው። ይህ በእንዲህ እንዳለ ሞተር ብስክሌት በመጋለብ ላይ የነበሩ ዋንጋቾች በትላንቱ ሕዝበ ውሳኔ ድምፃቸውን ለመስጠት ተሰልፎ የነበሩ ሰዎች ላይ በከፈቱት ተኩስ አንዲት የስድሳ ዓመት አረጋዊት ሲገደሉ ሌሎች ሶስት መቁሰላቸው ተዘግበዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ሐምሌ 10 209 ዓ ምህረት ምሽት ፕሮግራም ነው። የኢትዮጵያ ውጭ ጉዳይ ባለስልጣናት በዋሽንግተን ከአሜሪካ ባለስልጣናት ጋር በጸጥታ ጥበቃ ዙሪያ ተወያዩ። ኢትዮጵያን ጨምሮ ሰባ ሁለት የሚሆኑ ሀገሮች አባል የሆኑበት የዓለም ፀረ ሽብር ጥምረት የሚባለው ስብሰባውን ያካሄድ ነበር። በዛ ስብሰባ ላይ ለመሳተፍ ነው። ከዛ በተጨማሪ ደግሞ ከአሜሪካ መንግስት ከፍተኛ ባለስልጣናት ጋር በኢትዮጵያና ና አሜሪካ ግንኙነት እንዲሁም በአካባቢያዊ ጉዳዮች ላይ ለመወያየት ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው የሰማችኋቸው። ከቪኦኤ ጋር ተወያይተዋል። በሁለተኛው አጋማሽ ይመለሳሉ። አሁን የዕለቱን አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚጠነጠኑበት የመጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያም የዕለቱ አብረስ ይቀርባል። ከስድስት ዓመታት በኋላ የወጣው አዲሱ የገቢ ግብር ትመና በአንዳንድ የኦሮሚያ ከተሞች የንግድ ቤቶችን የመዝጋት አድማ አስከትሏል። አስተያየት ሰጪዎች ለአሜሪካ ድምፅ እንደገለጹት በዛሬው ዕለት በወሊሶና በአምቦ ከተሞች የንግድ ቤቶች ተዘግተዋል፣ የትራንስፖርት አገልግሎት ተቋርጧል ብለዋል። ወደ ክልሉ መንግስት ቃል አቀባይ አቶ አዲሱ አረጋ ደጋግመን ደውለን ስልካቸው አልተነሳም። ሁኔታውን አስመልክተው በፌስቡክ ገጻቸው ላይ ባሰፈሩት መልእክት የተወሰኑ ንግድ ቤቶች መዘጋታቸውን ጠቁመው ልዩ የፖለቲካ ጥቅም ማግኘት በሚፈልጉ የውጭ ኃይሎች የተፈጠረ ነው ብለዋል። ሁኔታውን ጽዮን ግርማ ተጨማሪ አላት። የሁለቱ ተከሳሾች ጠበቃ አቶ ሽብሩ በለጠ ደንበኞቻቸውን ወክለው በዛሬ ዕለት በሁለት ፍርድ ቤቶች ሁለት ችሎቶች ተገኝተው ነበር አንደኛው ችሎት ሰሚት እየተባለ በሚጠራው አካባቢ የሚገኘው የፌዴራል ከፍተኛ ፍርድ ቤት ቦሌ ምድብ ወንጀል ችሎት ሲሆን፣ በዚህ ችሎት የተገኙት ባለፉት ሁለት ሳምንታት ከአዲስ አበባ ከተማ ነጋዴዎች ሲሰማ የነበረው ቅሬታ ወደ ኦሮሚያ ክልል የተሻገረ ይመስላል። ዛሬ በወሊሶና በአምቦ ከተማ የሚገኙ አዲስ የወጣውን የቀን ገቢ ግምቱን የተቃወሙ አንዳንድ ነጋዴዎች የንግድ ቤቶቻቸውን በመዝጋት አድማ አድርገው መዋላቸውን ያነጋገርናቸው ነዋሪዎች ይናገራሉ። ከወሊሶ ከተማ በስልክ ያነጋገርናቸው ነዋሪዎች እንደገለጹት በነጋዴዎች ላይ የተጣለው የቀን ገቢ ግምት ከፍተኛና ከጠበቁት በላይ በመሆኑ የንግድ ቤቶች ዘግተው መዋላቸውን ነው። ስማቸውን እንዳንጠቀስ የጠየቁን አንድ ነዋሪ የከተማውን ሁኔታ እንዲህ ገልጸውታል። ወሊሶ ዛሬ በግብር ምክንያት ሱቆች ዝግ ነበሩ። ያው እንግዲህ ግብር ከአቅም በላይ ነው በሚል ምክንያት ማለት ነው እና ሙሉ ለሙሉ ዛሬ ሱቆች ነበሩ ወደ አዲስ አበባ እና ወደ ጂማ የሚሄዱ መኪኖችም መንገድ ተዘግተው ስለነበረ አልነበሩ። እኚህ ነዋሪ እንደገለጹልን ከሌላ ከተማ ወሊሶን አቋርጦ የሚያልፍ ተሽከርካሪ በድንጋይ መስታወቱ መሰበሩን ገልጸውልናል። ሌላ የወሊሶ ከተማ ነዋሪም ንግድ ቤቶቹ መዘጋታቸውን ያረጋግጣሉ። ወሊሶ እንዳለ ንግድ ቤት እንዳለ ሆቴልም ቦን መጠጥ ቤትም ቦን እንዳለ በቃ ስጋ ቤትም አንደን በታከው በጣም ከባድ ሁኔታ ነው የተዘጉት። በጣም ግብር በሰለጫ ነ ሆኗል። በተጨማሪም አንድ ሌላ ስማቸውን እንዳንጠቅስ የጠየቁን ነዋሪ ዛሬ ከጠዋት ጀምሮ አብዛኞቹ ንግድ ቤቶች ተዘግተው ማየታቸውን ከሞተር ሳይክል ውጭ ምንም አይነት የትራንስፖርት አገልግሎት እንዳልነበር ይናገራሉ። እውነት ነው ዛሬ ቀኑን ሙሉ መናህራን ዝግ ነበር። ኪኖች ስራ ቆሞ ነበር። ደግሞ ሞቴሎች ቤቶች፣ ሁሉ ነገር ዝግ ነበር። ሱግ ያው መንግሥት ግብር ጨመረብን አባ አንከፍትም በማለት ነው ያቆሙት እንደውም አንዳንድ ከአዲስ አበባ ወሊሶ ወደ ጅማ አካባቢ የሚዘዋዋሉ አይሁር ነበር። እንደውም የመኪና እጥረት ተከስቶ ነበር ትናንትና አይሁር ማለት ነው። ሆቴሎችና ትናንሽ የሸቀት ሱቆችም እንደዛው ዛሬ ዘግቶ ነበር። እንግዲህ የዋሉት አንዳንድ ከሌላ ቦታ ከሌላ ክልል ለምሳሌ ደቡብ በዚህ መስመር የሚሰሩ እነሱ ቆሞ ተሰባስቡ ነበር ሚስታወሳቸው ማለት ነው ለዚህ በምክንያትነት የሚጠቅሱት ግብር በዝቶብናል የሚል ነው። በኢትዮጵያ ገቢዎችና ጉምሩክ ባለስልጣን የአዲስ አበባ የታክስ ፕሮግራምና ልማት ስራዎች ዘርፍ ምክትል ዳይሬክተር ወይዘሮ ነጻነት አበራ ባለፈው ሳምንት በጉዳዩ ላይ ስናነጋግራቸው መግባባት ጠፍቶ እንጂ ጉዳዩ ግብር ሳይሆን የቀን ገቢ ግምት ነው፣ ግብር የሚሰራው ገቢና ወጪ ከተሰላ በኋላ ነው ማለታቸው ይታወሳል። ሰው እያነሳ ያለው የተገመተልኝ የቀን ገቢ ግምት እንዳለ ታክስና ግብርና ታክስ ነው የሚል የተምታታ ግልጽ ያልሆነ ግንዛቤ ጉድለት እንዳለ ነው እየተረዳ ነው ያለ ነው። ይሄን ደግሞ ሊያስረዳ የሚችል በየወረዳው የግንዛቤ አስጨባጭ ኮሚቴ ወይም ደግሞ አስረጅ ኮሚቴ ብለን አቋቁመን እንዲረግ እያደረግ ነው ያለ ነው። ግን ችግሩ ምንድን ነው፣ የት ላይ ነው ግልጽ ያልሆኑት፣ የት ላይ ነው ችግር ያለባቸው የሚለውን ነገር ለማስረዳት የሚያስችል የተረጋጋ እና ጆሮ ሰጥቶ ሊያደምጥ የሚችል ሰው ነው እየጠፋ ያለው። በዚህ አጋጣሚ በደንብ ተረጋግተን ተቀራርበን ያለውን አጠቃላይ ሁኔታ መረዳዳት ብንችል መልካም ነው ብዬ አስባለሁ። በሌላ በኩል ነጋዴዎቹ ከዚህ በፊት ተተምኖባቸው በነበረው አነስተኛ የቀን ገቢ ግምት ተሰልቶ በሚከፍሉት ግብር እንኳን ደስተኛ እንዳልነበሩ ገልጸው፣ አሁን ደግሞ ከአምስት መቶ በላይ እጥፍ ትመና ሲመጣባቸው ሁኔታው ከአቅም እና ካልሰሩት በላይ መሆኑን ሲገልጹ እንደነበር ይታወሳል። በአምቦ ከተማ ነዋሪ የሆኑት ግለሰብም በዚህ ምክንያት ዛሬ አምቦ ከተማ ጭር ማለቷን ይናገራሉ። አዎ፣ አምቦ ነው ያለው። እኔ ቤት ነው የዋል ነው ያው፣ ስራ የለም። ዛሬ ከተማ ጭር ብለዋል። ምንም የለም። ሰው ብቻ ነው መንገድ ላይ አንዳንድ ሰው ብቻ ነው መንገድ ላይ የሚሄደው እንጂ መኪና የለም። ትራንስፖርትም የለም። ሱቅም የለም። ምንም ዝግ ነው እንዳለው ከግብር ጋር ተይዞ ነው እንደዚህ ነው አንዳንድ ቦታም የባንክም ምንም ዝግ ነው እንዳለው፣ ማንም ስራ ላይ የለም። ሌላው የአምቦ ከተማ ነዋሪ አድማው በጥሪ መደረጉን ገልጸው ከተማውን በከባድ ጥበቃ ስር ወድቋል ይላሉ። አምቦ ላይ ዛሬ ሁሉም ሱቅ ተዘግተዋል እና ምክንያቱም ግብር ምናም በጨም ጨምሯል። ምናምን ግብር ጨምሮ ነበር። መንግስትም ግብር ክፈሉ ምናም ብሎ ግብርም ሳይሆን ብር ነው ስርቆት እንደ ስርቆት አስመስሎ ከፍተኛ ግብር ብሎ ህዝቡ ላይ ነው ያለው። ህዝቡ ደግሞ ተቃውሞ አሰማና ዛሬ ተነጋግሮ ትናንት ወረቀት ነበር ወረቀት እየሱቁ ሲበተን ነበር ከሁለት ቀን በፊት። ከዛ ተነስቶ ህዝቡ ዛሬ ሱቅ በሙሉ ዘግቶ ነበር። ከትራንስፖርት ከባጃጅ ተነስቶ ምንም እንቅስቃሴ የለም። የስፓልት ላይ በቃ የወታደር መኪና ብቻ ነው ያለው ስፓልት ላይ እና ሁሉም ሰው ሱቁን ዘግቶ ቤት ተቀምጦ ነው ያለው። በቃ ተቃውሞ ይነሳል፣ መንገድ ይዘጋል፣ በድንጋይ ምናምን ብሎ መንገድ ላይ እንትን ቆሞ ምናምን ነው ሰው የሚጠብቀው እና የወታደር መኪናም የመንግስት መኪና በአጠቃላይ ቄሮዎች በድንጋይ መስታወቱን ሲሰባብሩ ነበር። እሱም አስመልክቶ ነው እንግዲህ ከተማው ወሮ ነው ያለው። ወታደሩም ማለት ነው። ነዋሪዎቹ እንደሚሉት በአምቦና በወሊሶ አንዳንድ አካባቢዎች ነጋዴዎች ባደረጉት አድማ ሱቆች ተዘግተዋል። የትራንስፖርት አገልግሎትም ተቋርጧል። ይህን ሁኔታ ለማጣራት የኦሮሚያ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ አዲሱ አረጋ ጋር ደጋግመን ደውለንላቸው ስልካቸው ባለመመለሱ ልናገኛቸው አልቻልንም። በሌላ በኩል አቶ አዲሱ በግል የፌስቡክ ገጻቸው እንዳሰፈሩት ነጋዴዎች ግብር መክፈል ግዴታቸው ነው፣ መንግስት ደግሞ ግብር ማስከፈል ኃላፊነት አለበት ብለዋል። በአምቦና በወሊሶ አንዳንድ ንግድ ቤቶች መዘጋታቸውን ገልጸው ይህ ደግሞ ልዩ የፖለቲካ ጥቅም ማግኘት የሚፈልጉ የውጭ ኃይሎች የተፈጠረ ነው ብሎታል። ቅሬታ ያላቸው ነጋዴዎች ቅሬታቸውን በአግባቡና በተሻለ መንገድ አቅርበው መፍትሄ መፈለግ ትክክለኛል አካሄድ ነው ብለውታል። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት ክቡራትና ክቡራን። በዚህ ዘገባ መጀመሪያ ላይ ለተፈጠረው የድምፅ መረባበሽ ይቅርታ እንጠይቃለን። የዕለቱን አብይ ርዕስ ነበር የሰማችሁት። የትንታኔው መጽሔት ይቀጥላል። የቀድሞ አንድነት ፓርቲ አመራር አባል አቶ ዳንኤል ሽበሺና በጋዜጠኛ ኤልያስ ገብሩ በሃምሳ ሺ ብር ዋስ እንዲፈቱ ፍርድ ቤት ትዕዛዝ ሰጠ። የፍርድ ቤቱ ሂደት እስኪጠናቀቅም ከሀገር እንዳይወጡ የተሰጠው ትዕዛዝ መድረሱ ሲረጋገጥም እንዲፈቱ ትዕዛዝ ተሰጥቷል ይላል ጽዮን ግርማናት። አሁንም ለዝርዝሩ የሁለቱ ተከሳሾች ጠበቃ አቶ ሽብሩ በለጠ ደንበኞቻቸውን ወክለው በዛሬው እለት በሁለት ፍርድ ቤቶች ሁለት ችሎቶች ተገኝተው ነበር። አንደኛው ችሎት ሰሚት እየተባለ በሚጠራው አካባቢ የሚገኘው የፌዴራል ከፍተኛ ፍርድ ቤት ቦሌ ምድብ ወንጀል ችሎት ሲሆን በዚህ ችሎት የተገኙት ዋስትናቸውን ከልክሎ ክርክሩ በዝግ ችሎት እንዲታይ በሚል የስር ፍርድ ቤት የሰጠውን ውሳኔ ተቃውመው ይግባኝ ያቀረቡበት ችሎት ነበር። አቶ ሽብሩ ቀድመን የቀረብነው እዚህ ችሎት ላይ ነበር ይላሉ። እንግዲህ ይግባኝ ሰሚ ፍርድ ቤት በስር ፍርድ ቤት የተሰጠው ዋስትናውን እና በዚህ ችሎት እንዲሰማ የተሰጠውን ትዕዛዝ ተገቢ ነው አይደለም የሚለውን ጭብጥ ይዞ መርምሮ ዛሬ ውሳኔውን ሰጥቷል። በዚህ መሰረት በእኛ በተከሳሾች በኩል የቀረበውን ይግባኝ እና ይግባኝ ቅበይታ በሌላ በኩል ደግሞ በአቃቤ ሕግ በኩል የተሰጠውን መልስ አገናዝበው አቃቤ ሕግ በዚህ በአስቸኳይ ጊዜ አዋጁ አንቀጽ አራት አራት ላይ ፖሊስ የፈለገውን ጊዜ ያህል ማሰር ይችላል ያስቸኳይ ጊዜ አዋጁ እስኪያልቅ ድረስ። ስለዚህ ዋስትና ሊፈቀድ አይገባም ያለውን ይሄ ለፖሊስ የተሰጠ ስልጣን ወደ መደበኛ ክስ ከመምጣቱ በፊት ነው እንጂ አንድ ጊዜ ለመደበኛ ክስ ከቀረበ መዳኘት ያለበት በስነ ስርዓት ህጉ ነው። የስነ ስርዓት ህጉን በተመለከተ ደግሞ የስነ ስርዓት ህጉ የወንጀል ስነ ስርዓት ህጉ በአንቀጽ ስልሳ ሶስትም ሆነ በአንቀጽ ስልሳ ሰባት ዋስትና የሚያስከለክል ምክንያት ብሎ የገለጸውን የዘረዘረውን በተከሳሾች ላይ ይህንን ያደርጋሉ ተብለው ምክንያት አልቀረበባቸውም። ስለዚህ ተከሳሾች ሲቀሰቅሱ ወይም ሲያስተባብሩ ተገኝተዋል ተብለው ባለመከሰሳቸው የአስቸኳይ ጊዜ አዋጁ መመሪያ በአብዛኛው መሻሩን፣ የሰላም ሁኔታውም እየተሻሻለ መምጣቱ፣ በተከሳሾች በኩል ቋሚ አድራሻ እና የታደሰ መታወቂያ ያላቸው መሆኑን፣ ወራት ታስረው የቆዩ መሆኑን ቢፈረድባቸው እንኳን ሊፈረድ የሚችልባቸው ጊዜ ቢደመር ዋስትና የሚያስከለክል ስላልሆነ በማለት የጓኞችን ተቀብሎና የመልሰጫ አቃቢ ሕግን ተቃውሞ ካደርጎ በዛሬው ዕለት የዋስ መብት ፍርድ ቤቱ ሁለቱ ተከሳሾች እያንዳንዳቸው የሀምሳ ሺ ብር ዋስትና ሲይዘው በተጨማሪም ደግሞ በፍርድ ቤት የተያዘው ጉዳይ እልባት እስኪያገኝ ከሀገር እንዳይወጡ ትዕዛዝ ሰጥቷል። የስደተኞችና የዜግነት ጉዳይ መምሪያ ትዕዛዙ ደርሶት ከሀገር እንዳይወጡ የታገደበትን ደብዳቤ ለፍርድ ቤት ሲልክ ከእስር እንዲፈቱ ብሏል። በተጨማሪም ተከሳሾቹ የአቃቤ ህግ ምስክር በክፍት እንጂ በዝግ ችሎት ሊሰማ አይገባም በሚል ያቀረቡትን አቤቱታ ውድቅ አድርጎ ወደ ስር ፍርድ ቤት መዝገቡ መልሶታል። በዚህም መሰረት በዛሬው እለት ወደ ፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት ሄደው እንደነበር አቶ ሽብሮ አስረድተዋል። የመጀመሪያ የዚህ የቦሌ ምድብ ፌዴራል መጀመሪያ ደረጃ ፍርድ ቤት ዛሬ በዝግ ችሎት እንዲሰማ ስለተባለ በዝግ ችሎት ነው የተሰማው እና አቃቤ ህግ ከከሳሾቹ ህዳር ስምንት በተያዙ ጊዜ በገርጂ አካባቢ እነሱን ይዞ ወደ ጣቢያ ያስገባ ወደ ጣቢያ ሲገቡ ስልካቸው ፈጠሽና ሲያዝ በክሱ ጋር የተያያዙትን ትን ስልና ጽሁፎች በስልካቸው የምስል ክምችት ጋላሪ ውስጥ ለመገኘቱ የሚያስረዳልኝ ነው ብሎ ያቀረበው ነው እሱ ተሰማ። በአግባቡ እንግዲህ በእኛም በኩል ተገቢውን ክርክር አድርገናል። በሰነድ ማስረጃ ላይ አስተያየታችን ሰጠናል። ፍርድ ቤቱ የቀረበውን ማስረጃ መርምሮ ተከሳሾች ሊከላከሉ ይገባል አይገባም ለሚለው ብይ ለመስጠት ለሐምሌ ሀያ ስምንት ቀጥሮ በዝግ ችሎት ምስክርነቱ የተሰማው በተከሳሾቹ ላይ የተቆጠረው አንድ ምስክር መሆኑን የተናገሩት ጠበቃው አቶ ሽብሩ ተገኘባቸው በሚል የቀረበው ማስረጃም ተከሳሾቹ ከአንድ ሌላ ጓደኛቸው ጋር ሆነው እጃቸውን ወደ ላይ አጣምረው የተነሱት ፎቶግራፍ ጭምር እንደሆነ ተናግረዋል። ኮፒው የደረሳቸው ለተከሳሾች ለምሳሌ እጃቸውን አጣምረው ከአንድ ሌላ ጓደኛቸው ጋር የተነሱት ፎቶ በ በዚህ በሬቻ በዓል ላይ ጉዳት ደርሶባቸው ለሕልፈት የተዳረጉ ወገኖቻችን አስክሬን እና አንድ ሌላ እንደዚሁ አስክሬን ፎቶ፣ አንደኛው ዘፈን ነው፣ የዘፈን ክሊፕ ነው። እነሱ የዘፈኑት ሳይሆን ዘፈኑን በዘፈነው ባለሙያ የተዘፈነ መሆኑን ለፍቶ አረጋግጠው፣ ምስክሩ ግን ሞባይላቸው ውስጥ ጋለሪ ሲታይ የሰሙት ነው እንጂ ለሶስተኛ ሰው ያሰሙት እንዳልሆነ ወይም ሲያሰሙት እንዳላዩ ሌሎችም እንደዚህ ከሌላ አንዲት ግለሰብ ፖስት ያደረገችው የፌስቡክ መልእክት በአንደኛው ተከሳሽ ላይ በስልኩ ላይ ተገኝቷል የተባለ ነው። እንደዚህ አይነት እና መሰል ይዘት በዚህም መሰረት ሁለቱም እንዲያስይዙ የተጠየቁትን ሀምሳ ሺህ ብር ካስያዙና ከሀገር እንዳይወጡ መታገዳቸውን የሚገልጽ ደብዳቤ ካቀረቡ ከእስር ይፈታሉ ተብሎ ይጠበቃል። ፍርድ ቤቱ የአቃቤ ሕግን ማስረጃ መርምሮ ብይን ለመስጠት ለሐምሌ 28 2009 ዓ ም ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ አመሰግናለሁ ጽዮን ለዘገባው። ወደ ተከታዩ የመጽሔት ርዕስ እንለፍ። ከሰባት ሚሊዮን የሚበልጡ ቬኔዙዌላውያን ትናንት ተቃዋሚው ፓርቲ ባስተባበረው ውሳኔ ህዝብ ተሳትፈዋል። በዚህ ይፋ ባልሆነ የህዝብ ውሳኔ ከተሳተፉት መካከል 98 ከመቶ ያህሉ የፕሬዝደንት ኒኮላስ ማዱሮ አስተዳደር እንዲቀየር ድምፅ መስጠታቸውን የሪፈረንደሙን ሂደት የሚከታተሉ ምሁራን ተናግረዋል። ሪፖርተራችን ሪቻርድ ግሪን ዘግቦበታል። ሶሎሞን ክፍሌ ያቀርበዋል። ድምፅ ሰጪዎች ለቀረቡላቸው ሦስት ጥያቄዎች ምላሽ ሰጥተዋል። አዲስ የበላይ ሕግ አርቃቂ አካል እንዲቋቋም የቀረበውን ሐሳብ ውድቅ አድርገዋል። ጦር ሠራዊቱ የወቅቱን ሕገ መንግሥት እንዲከላከል ጥሪ አስተላልፈዋል። የፕሬዝደንት ኒኮላስ ማዱሮ የሥልጣን ዘመን እንደ አውሮፓውያን ዘመን አቆጣጠር በ2019 ዓ ም ከማብቃቱ በፊት ምርጫዎች መካሄዳቸውን ደግፈዋል። አንድ ዲዮሲኒሶ ኤስፒኖዛ የተባሉ የካራካስ ከተማ ነዋሪ በስፓኝ ቋንቋ ስለ ሁኔታው ይናገራሉ። ላኮንሲየንስያ ሲውዳና ሜይ ኦብሊጋ ታረጊው ይህ ኤቶ የለ ፕሬባ ፋሲየንተ። እንደ ዜጋ ሕሊናዬ እዚህ መገኘት እንዳለብኝ ስላስገነዘበኝ ነው ድምፅ ለመስጠት ወደዚህ የመጣሁት ነው ያሉት ስፒኖዛ፣ ይህ የሚያሳየው ሕዝቡ በማዱሮ አስተዳደር ደስተኛ አለመሆኑን ነው ሲሉም አክለዋል። ይህን ለውጥ ነው ሕዝቡ ለማየት ሲጠብቅ የቆየው ያን ለውጥ ለማምጣትም ነው ከዚህ ያለ ነው ሲሉ ኤስፒኖዛ አስረድተዋል። ካራካስ ከተማ ውስጥ በአንድ ድምፅ መስጫ ጣቢያ በሞተር ቢስክሌት ይጓዙ የነበሩ ታጣቂዎች ተኩስ ከፍተው አንዲት የ60 ዓመት ሴት ሲገድሉ፣ ሌሎች ሦስት አቁስለዋል። ጥቃቱን ያደረሱት የመንግሥቱ አየር ወለዶች ናቸው ሲል የተቃዋሚው ወገን ባወጣው መግለጫ ከሷል። በዜጎች ላይ ጥቃት መድረሱ እንዳሳመመውም አስረድቷል። የመንግሥቱ ሙስና ተጨምሮበት በዓለም ደረጃ የኃይል ማመንጫ ዋጋ ማሻቀቡ የነዳጅ ዘይት ሀብታሟን ቬኔዙዌላን ኢኮኖሚ ጎድቷል፣ ሚሊዮኖች መሠረታዊ የሆኑ ቁሳቁሶችን እንዳያገኙ አድርጓል። ባለፉት በርካታ ወራት በተካሄዱ ጸረ መንግሥት ሰልፎች አንድ መቶ የሚሆኑ ሰዎች ተገድለዋል። ፕሬዚዳንት ኒኮላስ ማዱሮ የትላንቱን ሬፈረንደም ሕገ መንግሥታዊ አይደለም ሲሉ ውድቅ አድርገዋል። ማዱሮ ይልቅስ የቀጠሉት ከሁለት ሳምንት በኋላ ሕገ መንግሥቱን ለመከለስ ሥልጣን ያለው አካል እንዲፈጠር ላቀረቡት ሐሳብ ድጋፍ ለማሰባሰብ ዘመቻ ማካሄዱን ነው። ሀገሪቱን ከገባችበት ጥልቅ የኢኮኖሚና ማኅበረሰባዊ ቀውስ ለማውጣት የሚቻለው ሕገ መንግሥቱን በመቀየር ብቻ ነው ብለው ያምናሉ። የቬኔዙዌላው ፕሬዚደንት ኒኮላስ ማዱሮ ተቃዋሚዎች ግን ይህን ሐሳብ አይቀበሉም። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19ኙና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ያለን፣ በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልኮቻችሁ ቪኦኤ ን ኤምኦቢ አይ ላይ ታገኛላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሣሪያዎቻችሁ የቪኦኤን አፕ በነጻጭናችሁ ዝግጅቶቻችንን በቀላሉ ማግኘት ይችላላችሁ። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከ ስድስት ደቂቃ ሆኗል። ሙዚቃን ጋብዛችሁ መሸደን አደሩ በኤፍሬም ታምሩ thunder i've gone all my day my chain my i have ዌብ እና የሶሻል ሚዲያ ፕሮዲውሰራችን አበባየው ገበያው ምርጫ ነው የተጋበዛችሁት እናመሰግናለን ድንቅ ሙዚቃ ነው በኤፍሬም ታምሩ መሸደን አደሩን ነው የሰማችሁት ፕሮዲውሰሩ ንጉሡ ታምሬ ነው ቴክኒሻን ሱሌማን ታራዋሊ አሁን ከምሽቱ ሶስት ሰዓት ተኩል ነው ዋና ዋና የዓለም ዜናዎችን አስደምጣችሁ አሁን በደረሰን ዜና በዓለም ዙሪያ ከአስር አንድ ወይም ጠቅላላ ቁጥራቸው 12.9 ሚሊዮን የሚደርስ አራስ ህጻናት ባለፈው 2016 ዓ ም ምንም አይነት የበሽታ መከላከያ ክትባት አለማግኘታቸውን የዓለም ጤና ድርጅት ደብልዮቹ አመለከተ። ቁጥራቸው የተገለጸው ህጻናት የመጀመሪያቸውን ወሳኝ የመከላከያ ክትባት ያላገኙት በእንግሊዝኛው ምህጻረ ቃል ዲ ቲፒ 3 በመባል የሚታወቀውን ለሶስት የበሽታ አይነቶች የሚሰጠውን ለመንጋጋ ቆልፍ፣ ለቴታነስ፣ ለማመርቀዝ ወይም ለጆሮ ደግፍ መከላከያነት የሚሰጠው ባለ ሶስት ቅመም ክትባት መድኃኒት ነው። በተጨማሪም በአንድ አመት ውስጥ ከሚሰጡት ሶስት ተከታታይ ክትባቶች የመጀመሪያውን ቁጥራቸው የመጀመሪያውን ብቻ የወሰዱ ቁጥራቸው ከ ስድስት ነጥብ ስድስት ሚሊዮን በላይ የሚደርስ ጨቅላ ህጻናት በተከታታይ መወሰድ የነበረባቸውን ሁለቱን ተጨማሪ ክትባቶችም ያለማግኘታቸውን የዓለሙ ድርጅት ይፋ አድርገዋል። እንደ አውሮፓያን የዘመን አቆጣጠር በ ሁለት ሺ አስር አንስቶ በዓለም ዙሪያ የተሟላ ክትባት የሚያገኙ ጨቅላ ህጻናት ቁጥር ሰማኒያ ዘጠኝ በመቶ ላይ መቆሙን ወይም ከዚያ አሀዝ ከፍ ያለማለቱንም የዓለሙ ድርጅት ይፋ ባደረገው ጋዜጣዊ መግለጫ አትተዋል። ከአሜሪካ ድምፅ በ19ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ስርጭት ነው። የኢትዮጵያ የውጭ ጉዳይ ባለሥልጣናት በዋሽንግተን ዲሲ ከአሜሪካ ባለሥልጣናት ጋር በጸጥታ ዙሪያ ሰሞኑን ተወያይተዋል። በኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው የተመራ የኢትዮጵያ ልኡካን ቡድን ከዩናይትድ ስቴትስ መንግስትና ከተወካዮች ምክር ቤት አባላት ጋር በጸጥታ ጥበቃ ትብብርና ሌሎች አስተዳደራዊ ጉዳዮች ዙሪያ ውይይት አካሂዷል። ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እንዲሁም ከሴኔቱ የውጭ ጉዳይ የውጭ ግንኙነት ኮሚቴ መሪዎች ጋር የተደረገውን ውይይትና የተገኙ የትብብር ስምምነቶችን እንዲያብራሩ የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለምን ሄኖክ ሰማእግዜር በስቱዲዮ ጋብዞ አወያይተዋል። በተጨማሪም የጎረቤት አገሮችን ጸጥታ ጥበቃና ግንኙነት አስመልክቶ ለተነሱ ጥያቄዎች መልስ ሰጥተዋል። የዚህ ጉብኝት ዋና አለም አንደኛ ኢትዮጵያን ጨምሮ ሰባ ሁለት የሚሆኑ አገሮች አባል የሆኑበት የዓለም ጽረ ሽብር ጥምረት ግሎባል ኮሊሽን ቱ ካውንተር አይሲስ የሚባለው ስብሰባውን ያካሄድ ነበር። በዛ ስብሰባ ላይ ለመሳተፍ ነው። ከዛ በተጨማሪ ደግሞ ከአሜሪካ መንግስት ከፍተኛ ባለስልጣናት በተለይም ከውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣናት ከኮንግረስ አባላት ከሴኔት አባላት ጋር በኢትዮጵያና አሜሪካ ግንኙነት እንዲሁም በአካባቢያዊ ጉዳዮች ላይ ለመወያየት ነው። በጣም ፍሬያማ የሆነ ቆይታ ነበረ። ኢትዮጵያና አሜሪካ ለረዥም ጊዜ የቆየ በጋራ ጥቅም ላይ የሚያተኩር ግንኙነት አላቸው። ይሄ ግንኙነት ተጠናክሮ በሚሄድበት ሁኔታ ላይ በአሜሪካና በኢትዮጵያ መንግስት በኩል ውይይት ተካሂዷል። ቀደም ሲል እንዳልኩት በጣም ውጤታማ ጉብኝት ነበር። እንግዲህ ውጤታማ ጉብኝት ነበር ብላችኋል። ከዩናይትድ ስቴትስ በተለይ የወታደራዊ ስልጠና እንደዚሁም ደግሞ የደህንነት መዋቅሩን በማሻሻል ረገድ ቃል የተገቡ ተግባራዊ የሆኑ ተጨባጭ የሆኑ ይዛችኋቸው የምትመለሱ ጉዳዮች አሉ? ይሄ እንግዲህ ቀደም ሲል እንዳልኩት ወደ ሰባ ሁለት ሀገሮች ያሉበት ነው። ከአፍሪካ ወደ ዘጠኝ ኢትዮጵያ ያለችበት፣ ግብጽ፣ ቻድ፣ ሶማሊያ፣ ጅቡቲ፣ ኒጀር ወዘተ ያሉበት ነው። ሌሎች ዓለም አቀፍ ተቋሞችም ያሉበት ነው። እና አንደኛ በሀገሮች መካከል ያለውን የልምድ ልውውጥ ነው አትኩሮ ሲሰራ የነበረው። በተለያዩ ንዑስ ዘርፎች ላይ ሲነጋገር ነበር። ዓለም አቀፍ ጥርመርት በኩል የሚሰሩ ስራዎች በአንድ ወገን ወታደራዊ ናቸው። ሌላ ወታደራዊ ያልሆኑ ዘርፎች አሉ። ለምሳሌ ህገወጥ የገንዘብ ዝውውርን እንዴት መከላከል ይቻላል? የአለም አቀፍ ሽብር መጸነሻውም መወለጃውም አደጊያውም የማህበራዊ ሚዲያ የሆነበት አጋጣሚ ነው የሚታየው። ና እንዴት ነው የሚጠቀሙት? ይህንን ለመከላከል ለመቆጣጠር አገሮች ምን ማድረግ አለባቸው? ምንስ አድርገዋል? ማን ምን አድርጎ የተሻለ ውጤት አምጥቷል? የሚል ውይይት ነው ሲካሄድ የነበረው። ከዛ ውጭ ግን በተጨባጭ አሁን ወደሚደረ እርዳታና ድጋፍ ላይ እያተኮራል ነበረ። በአጠቃላይ አሸባሪ ይህንን የሚያነሳው ተግባራዊ የሆኑ ምክንያቶችና ችግሮች ስላሉ ነው። የአፍሪካ ህብረት ጉባኤ በተጠራበት ወቅት እንዲያውም የሩዋንዳው ፕሬዚዳንት ፖል ካጋሜን ጨምሮ የአፍሪካ መሪዎች በዚህ ጉዳይ ላይ አትኩሮት ሰጥተው ሰላም አስከባሪ ኃይሏን አፍሪካ በራሷ ገንዘብ የምታዋቅርበትና የምታቋቁምበት መንገድ ሁሉ እስከ መፈለግ የተደረሰበት ስለሆነ ነው። አስቀድመው ከተባበሩት መንግስታት ድርጅት የሚገኙ እርዳታዎች አስተማማኝ ባለመሆናቸው ይህንን በተመለከተ እንደ በስብሰባው ላይ አንስታችሁ የተወያያችሁበትና አጽንኦት ሰጥታችሁ በዚህ ላይ ትብብሩ ወታደራዊ የስልጠናና የገንዘብ ድጋፍ ያስፈልጋል ብላችሁ ያነሳችሁት ጉዳይ ከሆነ ነው የምጠይቀው። እንግዲህ በዚህ ጥምረት ስር ያሉ አገሮች አንዱ የሌለው ሌላው አለው። ስለዚህ መተባበር ይቻላል። ለምሳሌ የመረጃ ልውውጥ ነው። በሀገሮች መካከል የመረጃ ልውውጥ ሊደረግ ይችላል። ድንበር ይጋራሉ። አደጋው ድንበር የለሽ ከመሆኑ አንጻር የድንበር ቁጥጥሩ የኢሚግሬሽን ቁጥጥሩ ምን መሆን አለበት? እሱም የውይይት ርዕስ ነው። ጥሩ ኢትዮጵያ በአህጉሩ እንኳን ባይሆን በአካባቢው ሀገሮች ያላትን የጸጥታ ጥበቃ የአካባቢ ጸጥታ ጥበቃ ሚና እንመልከት። በቅርብ ጊዜ እንደተመለከት ነው። በተለይ በጅቡቲና በኤርትራ በኩል ሁኔታዎች፣ ትኩሳቶች ከጊዜ ወደ ጊዜ እያየሉ የመጡበት ሁኔታ አለ። ይህን አስመልክቶ ኢትዮጵያ የያዘችው አቋም ምንድን ነው? የያዘቻቸው ጥረቶችስ ምንድን ናቸው? እንግዲህ የኳታር ወታደሮች በኤርትራና ጅቡቲ መካከል ያለው አወዛጋቢ ቦታ መውጣት ተከትሎ በአካባቢው የተከሰተ ሁኔታ አለ። ይህንን ወቅታዊ ሁኔታ የኢትዮጵያ መንግስት በጥሞና በቅርብ የሚከታተለው ጉዳይ ነው። በዚህ ረገድ የአፍሪካ ህብረት የወቅቱ ኮሚሽነር የተከበሩ ሙሳ ፈኪ ያወጡት መግለጫ አለ። ይሄ እንደ ኤሮፓያን ዘመን አቆጣጠር ጁን አስራ ሁለት ሁለት ሺ አስራ ሰባት የወጣ መግለጫ ነው። የዚህ መግለጫ ዋና ውጭ ቡጥ ምንድን ነው? የአፍሪካ ህብረት እውነት አፈላላጊ አካል ወደ ሁለቱ ሀገሮች እንዲሄድ ኤርትራና በጅቡቲ መኩል ያለው ውጥረት ወደ ከፋ ግጭት እንዳያመራ ሁለቱም ሀገሮች አስፈላጊውን እርምጃ ሁሉ እንዲወስዱ የሚጠይቅ ነው። ይሄ የኢትዮጵያ መንግስት የደገፈው አቋም ነው። ከአፍሪካ ህብረት ስብሰባ ጎን ለጎን የተካሄደ የኢጋድ አባል ሀገራት ስብሰባ ነበረ። በዚህ መድረክ ላይ የጅቡቲው የውጭ ጉዳይ ሚኒስቴር ያቀረቡት ጥያቄ ነበር የጅቡቲ መንግስት በሁለቱ አገሮች መካከል ያለው ሁኔታ ጦርነትም ሰላምም አልባ በሆነ መልኩ ሊቀጥል ስለማይችል የአፍሪካ ህብረት እርምጃ እንዲወስድ ጥያቄ አቅርቧል። የሰላም አስከባሪ ኃይል የሚሰማራበት ሁኔታ እንዲመቻች ጥያቄ አቅርቧል። ይሄ የኢጋድ አባላት አገራት ውሳኔ የኢትዮጵያ መንግስትም ውሳኔ ተደርጎ ሊወሰድ የሚችል ነው። ይህንኑ ስለዚህ ኢትዮጵያ ትደግፋለች። ሁኔታውን የሚያጣራ ቡድንም ሆነ እንደዚሁም ደግሞ የሰላም አስከባሪ ኃይል። በተለይ በራስ ዱሜራ አካባቢ እንዲሰማራ የኢትዮጵያ መንግስት ጉዳዩን በትኩረት ይከታተለዋል። በሁለቱ ሀገሮች መካከል ያለው ሁኔታ እና ውጥረት ከቁጥጥር ውጭ እንዳይሆን የአፍሪካ ህብረት እርምጃ እንዲወስድ ይፈልጋል። ይህ የኢትዮጵያ መንግስት አቋም ነው። በተለይ የኤርትራውያን መገናኛ ብዙኃን ድረገጾች በዚህ ጉዳይ አስመልክቶ ኢትዮጵያ የጅቡቲንና የኤርትራን ጉዳይ ለመፍታት ሁኔታውን አጽንኦት ሰጥታ ከመስራት ይልቅ የሁለቱን ሀገሮች ሰላም እና ትብብር ለማበልጸግ ብትሰራ አይበልጥም ወይ? የሚሉ ጽሁፎችን ሲያሰፍሩ ቆይተዋል። ይህም በተመለከተ ደግሞ የኢትዮጵያ መንግስት ኤርትራን በተመለከተ የውጭ ጉዳይ ፖሊሲ ያወጣለሁ ብሎ ነበረ። ይህንን የት ላይ ናችሁ? መቼ ነው ጊዜ ገደብ አላችሁ የሚወጣበት? እንግዲህ የኢትዮጵያ መንግስት በየትኛውም ቦታ የሚፈጸሙ ተመሳሳይ አይነት ሁኔታዎች በሰላማዊ ና በሰላማዊ መንገድ በዲፕሎማሲያዊ መንገድ እንዲፈታ ያለው አቋም የዛሬ ወይም የትናንት አቋም አይደለም ለረዥም ጊዜ በመርህ ላይ የተመሰረተ አቋም አለው ከዛ ውጭ ግን ከኤርትራ ጋር ያለውን ሁኔታ በምን አቅጣጫ መሄድ አለበት በሚለው ጉዳይ ላይ መንግስት የያዘው ጉዳይ አለ። በዚህ ላይ አስተያየት ከመስጠት ቆጠባለሁ፣ ግን ጊዜው ሲደርስ ይፋ የሚሆን ይሆናል። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። የዛሬ የስቱዲዮ እንግዳችን የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው። እዚህ በዋሽንግተን ዲሲ ከዩናይትድ ስቴትስ ባለስልጣናት ጋር በውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ የሚመራ ልዑካን ጋር መጥተው ውይይት እያደረጉ ነው። ይህን እንደው በተመለከተ አዲስ የዩናይትድ ስቴትስ ፕሬዚዳንት በህዝብ ተመርጠዋል፣ ዶናልድ ትራምፕ። ኢትዮጵያ ከዩናይትድ ስቴትስ አዲሱ ፕሬዚዳንትና ከአስተዳደራቸው ጋር ያላት ስልታዊ የውጭ ጉዳይ ፖሊሲ ምን ይመስላል? እንግዲህ፣ ከአሜሪካ ጋር ለረዥም ጊዜ የዘለቀ ወዳጅነት አለ። እንዲሁም ዶክተር ወርቅነህ ገበየው ከአሜሪካ ሴኔት የውጭ ግንኙነት ሊቀመንበር ሴኔተር ቦብ ክሮከር ጋር ባደረጉት ውይይት የኢትዮጵያና አሜሪካ ግንኙነት የትናንት ብቻ ሳይሆን የዛሬም ነው የሚል በጣም ወዳጅነቱን የሚገልጽ አስተያየት ሰጥተዋል። ሁለቱ ሀገሮች በጋራ ጥቅምና በመከባበር ላይ የተመሰረተ ለረዥም ጊዜ የዘለቀ ግንኙነት አላቸው። ይሄ ግንኙነት እንዲቀጥል በኢትዮጵያ በኩል ብርቱ ፍላጎት አለ። የአሜሪካ መንግስት በአፍሪካ የጸረ ድህነትና የጸረ ልማት ትግል ውስጥ የመሪነት ሚና እንዲጫወት እንፈልጋለን። ይሄ የኢትዮጵያ መንግስት አቋም ነው። በአሜሪካ በኩል ያለውን በቀጣይ የምናየው የሚሆን ይመስለኛል። ዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤቱ በየአመቱ የሚያወጣው የሰብአዊ መብት ይዞታ የእርሶን መንግስት በከባዱ የሚወቀስ ነውና ይህንም በማሻሻል ረገድ በውጭ ጉዳይም በሀገር ውስጥም ቢሆን የዜጎችን ሕይወት ለማሻሻል የምትሰሯቸው ተጨባጭ ስራዎች ምንድናቸው? አሁን ሀገሪቱ ያለችው በአስቸኳይ ጊዜ አዋጅ ነውና ይህንን ሁኔታ አጠቃላይ እንዴት ነው ለዓለሙ ማህበረሰብ የምትገልጹት? እናንተ እንግዲህ ከአሜሪካ መንግስት ጋር በብዙ በብዙ ጉዳዮች ላይ ተመሳሳይ የሆነ አቋማለን። በአንዳንድ ጉዳዮች ላይ ላለመስማማት የምንስማማባቸው ጉዳዮች አሉ። ኢትዮጵያ ውስጥ ከመልካም አስተዳደር ከሰብአዊ መብት አያያዝ ጋር በተያያዘ ጉለቶች አሉ። እነሱን ለማስተካከል የተሻለ ለማድረግ መንግስት አበክሮ እየሰራ ነው። ተቋማዊ አቅሞችን የመገንባት ህብረተሰቡ በሰብአዊ መብት ዙሪያ የተሟላ እውቀት እንዲኖረው የማድረግ የሌላውን መብት ስትታከብር የአንተን መብት እንደሚከበር የማስተማር ስራ ይሰራል። በዚህ ረገድ እንከን የለሽ የሆነ የሰብአዊ መብት አያያዝም የዲሞክራሲ አቅምም ብቃትም ያለው አገር ማንም የለም። ስለዚህ ይሄ አንደኛው ነገር ነው። ሁለተኛው የኢትዮጵያ መንግስት የሰብአዊ መብት የሚያከብረው ኢትዮጵያ መንግስት የመልካም አስተዳደር በአገሪቱ እንዲሰፈን ሌት ተቀን የሚሰራው ይሄኛውን ወይም ያኛውን ወገን ለማስደሰት ብሎ የሚያደርገው አለው። ለኢትዮጵያ መንግስት የሰብአዊ መብት ጉዳይ፣ ለኢትዮጵያ መንግስት የዲሞክራሲ ጉዳይ የህልውና እና የመኖሪያ ለመኖር ጉዳይ ተደርጎ የሚወሰድ ነውና ከአሜሪካ መንግስት ጋር በአንዳንድ ጉዳዮች ላይ ያተያየ ልዩነት አለን። በውጭ ጉዳይ ሚኒስቴር እና በአሜሪካ ውጭ ጉዳይ ሚኒስትር መስሪያ ቤት መካከል የሚካሄድ ውይይት አለ። አንደኛው የውይይት ዘርፍ ወይም መስክ የዲሞክራሲና የመልካም አስተዳደር ጉዳይ ነው። በጣም ነው ማመሰግነው የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ አቶ መለስ አለም እዚህ ዋሽንግተን ዲሲ ስቱዲዮችን ድረስ መጥተው ለሰጡን ማብራሪያ በጣም እናመሰግናለን። መልካም የስራ ዘመን። እኔም አመሰግናለሁ። እኔም ሄኖክን ላመስግንና ወደ ተከታዩ ዝግጅት እንሸጋገር። ስፖርት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ እንደ ምን አምሽታችሁልኛል? የተከበራችሁ አድማጮቼ። በአትሌቲክስ ኬንያ ያስተናገደችው የወጣቶች ሻምፒዮና ትላንት በስኬት ተጠናቋል። በእግር ኳስ ኢትዮጵያ ጅቡቲን አምስት ለአንድ አሸንፋለች። በመስክ ቴኒስ ሮጀር ፌዴረር በዊምብልደን ስምንት ጊዜ በማሸነፍ የመጀመሪያው ተጫዋች ሆኗል። እነዚህን ዜናዎች ይዘናል፣ አብራችሁን ቆዩ። በአትሌቲክስ የኬንያውን የወጣቶች ሻምፒዮና ውድድርና ኢትዮጵያ ጅቡቲን አምስት ለአንድ ያሸነፈችበትን የእግር ኳስ ዜና እናስቀድም። ገዛሃኝ ጽዮን መስቀል ነው ከአዲስ አበባ የያዘው። መቀጠል ትችላለህ ገዛሃኝ። አመሰግናለሁ ሰለሞን። በኬንያ አስተናጋጅነት በተከታታይ ለአምስት ቀናት ሲካሄድ የቆየው አስረኛው ከአስራ ስምንት ዓመት በታች የዓለም ታዳጊዎች አትሌቲክስ ሻምፒዮና ትላንት በታላቅ ድምቀት ተጠናቋል። የአንድ መቶ ሰላሳ አንድ ሀገር ታዳጊ ወጣቶች በተሳተፉበት ዓለም አቀፍ አትሌቲክስ ሻምፒዮና የኢትዮጵያ አትሌቲክስ ንዑስ አራት ወርቅ ሶስት ብርና አምስት ነሐስ በአጠቃላይ አስራ ሁለት ሜዳሊያ የአምስተኛ ደረጃን አግኝቶ ፈጽሟል። በውድድሩ ከታዩት አስደናቂ ፉክክሮች መካከል በሴቶች አንድ ሺ አምስት መቶ ሜትር አትሌት ለምለም ሀይሉና አትሌት ህጅ ገብሬ እንዲሁም በወንዶች ስምንት መቶ ሜትር ትናንት በፍጻሜው በስምንት መቶ ሜትር አትሌት መለሰው ንብረትና አትሌት ቶሎሳ ጉዲና ተከታትለው አትሌት ወርቅና ብራ ሚንቶ ያሸነፉበት ውድድራቸው እጅግ ተደናቂ አድርጓቸዋል። የሜዳሊያ ሰንጠረዥን ስንመለከት ደቡብ አፍሪካ በአምስት ወርቅ ሶስት ብርና ሶስት ነሐስ በአጠቃላይ አስራ አንድ ሜዳሊያ አንደኛ፣ ቻይና በአምስት ወርቅ ሁለት ብርና አራት ነሐስ አጠቃላይ አስራ አንድ ሜዳሊያ ሁለተኛ፣ ኩባ በአምስት ወርቅ አንድ ብርና አምስት ነሐስ በአጠቃላይ አስራ አንድ ሶስተኛ የውድድሩ አዘጋጅ ሀገር ኬንያ በአራት ወርቅ ሰባት ብርና አራት ነሐስ አስራ አምስት ሜዳሊያ አራተኛ ሆነዋል። ኢትዮጵያም እንዲሁም ከላይ እንደጠቀስኩት በአራት ወርቅ ሶስት ብርና አምስት ነሐስ በአጠቃላይ አስራ ሁለት ሜዳሊያ አምስተኛ ሆናለች። ከአንድ መቶ ሰላሳ አንድ ሀገሮች ሀያ አምስት ሀገሮች ብቻ ሜዳሊያ ሰንጠረዡ ውስጥ ገቡ። አንድ መቶ ስድስት ሀገሮች ሜዳሊያ ሳያገኙ ባዶ እጃቸውን ተመልሰዋል። በውድድሩ ዙሪያ የመገናኛ ብዙሀኑን ትኩረት የያዘውና በሰፊው የተዘገበው ከአስራ ስምንት ዓመት በታች የሚለው የውድድሩ ስያሜ እና የቀረቡት የተወዳዳሪዎች በአካል ገጽታ ሲታይ ተጥሮ የሚያገናኝ ነው መገኘቱ ነው። በቀዳሚነት ኬንያና ኢትዮጵያ ጎላ ብሎ ሲነገር፣ ሌሎችም የአፍሪካ ሀገሮች ተወዳዳሪዎች የእድሜ ጉዳይ አነጋጋሪ ሆነዋል። አሳሳቢነቱም ተገልጫል። በመሳለቂያነት የተጠቀሱ አትሌቶችም ነበሩ። ወደፊት ሊታሰቡበት ሊታረም የሚገባው ሲሉም ዘገባዎች በአጽንኦት ተመልክተውታል። ይህ በዚህ እንዳለ የዩኤስ አሜሪካ፣ እንግሊዝ እና ጃፓን ጨምሮ ስምንት አገሮች ከአትሌቶቻቸው የደህንነት ስጋት ጋር በተያያዘ በውድድሩ አልተሳተፉም። ይሁንና ኬንያ ውድድሩን በደማቅና በሰላም አስተናግዳለች። በእግር ኳስ ዜና ከስድስት ወራት በኋላ በሚደረገው ዘጠነኛው የቻን አፍሪካ እግር ኳስ ዋንጫ ላይ ለመሳተፍ የሚያስችለው የቅድመ ማጣሪያ ጨዋታዎች በሳምንቱ መጨረሻ ላይ በተለያዩ የአፍሪካ ከተሞች ተካሂደዋል። የኢትዮጵያ ብሔራዊ እግር ኳስ ቡድን ዋሊያዎቹ ከትናንት በስቲያ በጅቡቲ አፕቲቤን ስቴዲየም ከጅቡቲ አቻው ጋር ያደረገውን በተንበሸበሸ የጎል ብዛት የመጀመሪያ ቅድመ ማጣሪያውን አምስት ለአንድ አሸንፏል። ለዋሊያዎቹ ከተቆጠሩት አምስት ጎሎች አራቱን ከመረብ ያገናኘው ጌታነህ ከበደ ነው። የቅድመ ማጣሪያ የመልስ ጨዋታ አዋሳ ኢንተርናሽናል ስቴዲየም ይደረግና የሁለቱ አሸናፊ የብሩንዲ ብሔራዊ እግር ኳስ ቡድንን በቀጣይ ማጣሪያ ይገጥማል። ላይ ስራውን ያጠናቀቀው የኢትዮጵያ ብሔራዊ ቡድን ወደ ቀጣይ ማጣሪያ ያልፋል ተብሎ ተጠብቋል። በሌሎች የምስራቅና መካከለኛው አፍሪካ ቅድመ ማጣሪያዎችም አብዛኛዎቹ በአቻወጥ ተጠናቀዋል። ለአብነትም ደቡብ ሱዳን ከዩጋንዳ ባዶ ለባዶ ሲራ ሊሆን እና ሲረጋል ታንዛኒያ እና ሩዋንዳ በተመሳሳይ አንድ ለአንድ የፈጸሙ ናቸው። በቻን አፍሪካ ዋንጫ ላይ የሚሳተፉት በሀገር ውስጥ ልጆች የሚጫወቱት ተጫዋቾች የሚያካቱ ሲሆን በሀገራቸው ውጭ በፕሮፌሽናልነት ደረጃ የሚጫወቱትን እንደማይመለከት የአፍሪካ እግር ኳስ ኮንፌዴሬሽን የውድድር ዘንድ ያመለክታል። የሆነው በእኔ በኩል ሰለሞን አመሰግናለሁ። አመሰግናለሁ ገዛህን ጽዮን መስቀል ነበር ከአዲስ አበባ። የኢትዮጵያ ስፖርትና ባህል ፌዴሬሽን በዩናይትድ ኪንግደም ሰባተኛ ዓመታዊ በዓሉን ባሳለፍነው ቅዳሜና እሁድ በተሳካ ሁኔታ ማካሄዱን ያገኘነው ዜና ያስረዳል። በዓሉ በተለይ በቅርቡ በግረንፌል የመኖሪያ ሕንፃ ላይ በደረሰው የእሳት ቃጠሎ ሰለባ ለሆኑ ሰዎች መታሰቢያነት እንዲውል መደረጉ ተገልጿል። የኢትዮጵያ ስፖርትና ባህል ፌዴሬሽን በዩናይትድ ኪንግደም ዓላማ በብሪታንያ የሚኖሩ ኢትዮጵያውያንን በስፖርትና ባህል ዙሪያ ለማገናኘትና አንድነታቸውን ለማጠናከር መሆኑን አዘጋጆቹ ያስረዳሉ። ማኅበረሰቡ በማንነቱ የበለጠ እንዲተማመንና ከሌሎች ማኅበረሰቦች ጋር በእኩልነት እንዲኖር ለማገዝ መሆኑንም ያብራራሉ። በመጨረሻም የመስክ ቴኒስ ሮጀር ፌዴረር በታዋቂው ዊምብልደን ውድድር ስምንት ጊዜ በማሸነፍ የመጀመሪያው ተጫዋች ሆኗል። ፌዴረር የክሮኤሽያውን ማሪን ሲሊችን ነው 636164 በሆነ ውጤት አሸንፎ ትላንት ዋንጫውን የወሰደው። የ35 ዓመት ዕድሜ ያለው ፌዴረር ግጥሚያውን ያጠናቀቀው በአንድ ሰዓት ከ40 ደቂቃ ነው። ሮጀር ፌዴረር እስካሁን በታላላቅ የቴኒስ ውድድሮች ያሸነፈበትን ሬኮርድ ወደ 19 ከፍ አድርጓል። በዚህም ራፋኤል ናዳልን በአራት ቀድሞ ሄዷል። ፒተር ሳምፕራስ 14 ላይ እንደቆመ ነው። በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ። ሰለሞን ክፍሌን ለዝግጅቱ እናመሰግናለን። አድማቾች ተከታዩ ጤና ነው። አዘጋጅና አቅራቢ ሶሎሞን አባተ የአሜሪካ ጤና ጉዳይ የሰሞኑ የዋሽንግተን የፖለቲካ መነሻና ምጣድ ከሆኑ ጉዳዮች አንዱ ነው። ዩናይትድ ስቴትስ ከበለጸገው ዓለም ሁሉ ለዜጎቿ የተሟላ የጤና አገልግሎት ዋስትና ሽፋን የማትሰጥ ብቸኛ ሀገር ሆና ቆይታለች። እስከ ኦባማ ኬር በመሠረቱ በለጸጉ የማይባሉም ብዙ ሀገሮች በዚህ መስክ አልፈዋት ሄደዋል። የቀደሙት ፕሬዝደንት ባራክ ኦባማ ወደ ሥልጣኑ እንደዘለቁ ካከናወኗቸው ተግባራት እንደ አማራጭ እየሆነ በስማቸው የሚጠራውን አይነት የጤና ጥበቃ አገልግሎት ዋስትና ሕግ ለማውጣት አሜሪካ ከመቶ ዓመታት በላይ ወስዶባታል። ሕጉ በሙሉ ስሙ የታካሚ ጥበቃና ለአቅም ተመጣጣኝ የሆነ የጤና ጥበቃ ድንጋጌ ተብሎ ነው የሚጠራው። መጋቢት 14 2002 ዓ ም የተሰበሰበው የዩናይትድ ስቴትስ የተወካዮች ምክር ቤት 111ኛ ጉባኤ የቀረበለትን ረቂቅ አጽድቆ ያንን ለብዙዎች የመቶ ዓመታት ሕልም እውን አደረገ። ወዲያውም ፕሬዚደንቱ ጠረጴዛ ላይ ዋለና ሕግ ይሆን ዘንድ ፈርመው የሕይወት ስትንፋስ ዘሩበት። አሜሪካ ሀገር ውስጥ የሄልዝ ኢንሹራንስ ለማግኘት አራት ምርጫዎች አሉ። አንደኛ በስራ በኩል ነው። ሰው በስራው በኩል ኢንሹራንስ ያገኛል። ኦባማ ኬር አንዱ ለምሳሌ ያደረገው ነገር ከሀምሳ ሰራተኛ በላይ ያለው መስሪያ ቤት ኢንሹራንስ እንዲሰጥ ነው። ሁለተኛው አንድ ሰው በግሉ ሄዶ ኢንሹራንስ መግባት ይችላል። ብቻውን ስለሆነ ክፍያው ይጨምርበታል። ሶስተኛና አራተኛው የመንግስት ናቸው። አንደኛው ሜዲኬር ነው። ከስልሳ አምስት አመት በላይ እድሜያቸው ለሆነ ሰዎች የሚያገኙት ሄልት ኬር ነው። ኮንትሪቢዩት ያደረጋሉ፣ ራሳቸውም ያዋጣሉ። የሚከፍሉት ፕሪሚም አለ። መንግስት የተወሰነ ይረዳቸዋል። አሁን እነዚህ ሶስቶቹ ሳይሆኑ ትልቁ የሚያጨቃጭቀው ሜዲክ ኤይድ የሚሉት ነው። ሜዲክ ኤይድ ገበያቸው ከተወሰነ ፍቅረኛ ከሆነ ድሀ የሆኑት የአካል ጉዳት ያለባቸው እና ገበያቸው ከተወሰነ በታች ከተወሰነ ኢንካም በታች ለሆኑ ሰዎች ሜዲክ ኤድ ተብሎ ከናይንቲን ሲክስቲ ጀምሮ ያለ ኢንሹራንስ ነው። አሁን እንግዲህ ኦባማ ኬር ያደረገው ምንድን ነው? ያን ሜዲክ ኤድ የሆነውን ፕሮግራም ነው ያሰፋው። ሌላ ወደ ሰላሳ ሚሊዮን ሰዎች በገበያቸው ለሜዲኬድ ኳሊፋይ የማያደርጉትን ግን ስራ ኖሯቸው የማይታቀፉትን በሌላው የማይታቀፉትን፣ ወይም ስራ ኖሯቸው በስራቸው የማይታቀፉትን በመካከል ያሉትን ሰዎች አብዛኞቹን ወደ ሜዲክ ኤድ ከቶ እንደ ኢንካማቸው እንደ ገቢያቸው መጠን የተወሰነ ገቢያቸው በጨመረ ቁጥር ከኪሳቸው የሚወጣው ገንዘብ እየጨመረ እንዲጠቀሙ በማድረግ ብዙውን ሰው የአሜሪካ ሕዝብ ከበር አድርጓል ማለት ነው። ድጎማ በመስጠት ማለት ነው። ድጎማ በመስጠት አሁን፣ ያ ገንዘብ ከየት ነው የሚመጣው? እነዚህ የሌላቸው ሰዎች ወይም በቂ ገንዘብ የሌላቸው ሰዎች ገንዘባቸው ኢንሹራንስ የሚከፈለውን ገንዘብ ከየት ነው የሚመጣው የተባለ እንደሆነ ያ ገንዘብ የሚወጣው በሀብታሞቹ ላይ ከአንድ ሚሊዮን እና ከአንድ ሚሊዮን ብር በላይ የሚያገኙት ሰዎች ላይ ታክስ ተጨምሯል። እና ያ ታክስ ነው እንግዲህ በመካከል የሚጫወተው ማለት ነው። በዋሽንግተኑ ሃዋርድ ዩኒቨርሲቲ የፋርማሲ ትምህርት ቤት ፕሮፌሰር እና የዓለም አቀፍ ማዕከሉ ተባባሪ ዳይሬክተር ከሰጡት ቅድመ ኦባማ ኬር ዳራ ትንታኔ የቀነጨብኩትን ነው ያሰማኋችሁ። ይህ ለአቅም ተመጣጣኝ የሆነ የጤና ጥበቃ ሕግ ባለፉ ሰባት ዓመታት ያለፈባቸው መንገዶች ብዙ ውጣ ውረድና ፈተናዎች የበዙባቸው ነበሩ። በሪፐብሊካኑ ተቀናቃኞች ዘንድ ከመጀመሪያው ቀን አንስቶ በሰላማዊ ሰልፎች፣ በተወካዮች ምክር ቤቱ የማፍረሻ ድምፆች በመገናኛ ብዙሃን ማስታወቂያዎች፣ ጠቅላይ ፍርድ ቤት ድረስ በዘለቁ የማሳገጃ ሙግቶች፣ በአፈንጋጭ ስቴቶችና አገረ ገዦች የተጠላ የተወገዘ ሆኗል። አሜሪካውያን የጤና ጥበቃ ዋስትና እንዳይኖራቸው ይፈልጋሉ እንዴ? ምን ነው ኦባማ ኬርን ሪፐብሊካኑ እንዲህ ጠልተውት እንፍቀዋለን እያሉ እየተወዳደሩበት የተወካዮች ምክር ቤቱን ሁለቱንም ክንፎች ዋይት ሐውስንም ጠቅልለው በምርጫ ተቆጣጠሩ። ኦባማ ኬርን ለምን ጠሉት? ለሚባለው ጥያቄ ብዙ አይነት ቴዎሪ አለ። አንዱና ትልቁ ግን ሪፐብሊካን ስሚያነሱት ምንድን ነው፣ ሰዎች ኢንሹራንስ እንዲገዙ ግዴታ አለባቸው። በዚህ ምክንያት ምክንያቱም ሁሉንም ካላጠቃለለ ወጣቱንም የታመመውንም ካላጠቃለለ ገንዘቡ በቂ ዲስትሪት ስለማይደረግ ዋጋው ሊረግስ አይችልም። ዋጋው ሊረግ ስለማይችል ሁሉም መግባት አለበት። ያ ግዴታ ሰው መግባት አለበት ካልዛ ቅጣት ይቀጣል፣ ሞርታክስ እንዲከፍል ይደረጋል የሚሉ ያ ቅጣቱን በሚመለከት የአሜሪካንን ኮንስቲቱሽን ሕገ መንግስት ይቃወማል ብለው ያ ነው እንግዲህ ዋናው መነሻቸው። በዚህ ምክንያት ምን አደረጉ? በሁለቱም በሴኔቱም በሀውስም ያለው ነገር ምንድን ነው? ያን ግዴታ የሆነውን ነገር አስወጥተው ኢንሹራንስ መግባት ለሚፈልግ ሰው ክሬዲት እንዲሰጠው አደረጉ። አሁን ሰው ቁጥር በማነሱ ምክንያት ሊያንስ ስለሚችል ተጨማሪ ገቢ ገንዘብ ያንን ሰብስዳይዝ ለማድረግ መኖር ስላለበት ያደረጉት ነገር ምንድን ነው? ሜዲክ ኤድ ልሸፍናቸው የሚችሉትን ሰዎች ቁጥር ቀነሱ ማለት ነው። እና ትልቅ ከት እንደውም በሁለቱም በኩል ያየኸው እንደሆነ ህጋቸውን አንደኛው ሀያ ሶስት ቢሊዮን ዶላር ነው ሌላው ደግሞ እንዲሁ ሀያ አንድ ቢሊዮን እንዳለ አሁን ምንድን ነው የሆነው ገንዘብ በቂ የሌላቸው ሰዎች አሁን በዚህ በሜዲኬድ ሊታቀፉ አይችሉ ማለት ነው በዚህ ምክንያት ከሀያ ሁለት ና ከሀያ ሶስት ሚሊዮን ሰው አንደኛው የሀውስ ነው አንደኛው የሴኔት ነው አሁን ኢንሹራንስ አይኖራቸውም በዚህ ምክንያት ማለት ነው በዚህም ምክንያት ደግሞ በተወካዮች ምክር ቤቱ የህግ መምሪያ ና በህግ መወሰኛ ምክር ቤቱ የወጡ ተከታታይ ረቂቆች ረጅም እድሜ አልኖሩም የሕግ መምሪያው አጽድቆ ለሕግ መወሰኛው ልኮት የነበረ ረቂቅ እዚያ ሲደርስ ሞተ። ቀደም ሲል ዶክተር ብስራት የጠቀሷቸው የሕግ መወሰኛ ምክር ቤቱ በራሱ ያወጣቸው ረቂቆች ለራሳቸው ለሪፐብሊካኑ እንደራሴዎችም የሚመቹ አልሆኑምና ድምፅ እንኳን ሳይሰጥባቸው ጠፉ። የሪፐብሊካኑ ሴኔት አብላጫ መቀመጫም ያንን ፕሬዚደንት ትራምፕ ከመጀመሪያው ቀን አንስቶ አደርገዋለሁ ያሉትን ኦባማ ኬርን የመፋቅና በሌላ የመተካት ፉከራ እውን ያደርጉ ዘንድ አልረዳም። የሕግ መወሰኛ ምክር ቤቱ ሪፐብሊካን እንደራሴዎች እነሆ ማሻሻያ የተደረገበት ብለው ያወጡት አዲስ ረቂቅ በዚህ ሳምንት ውስጥ ድምፅ ይሰጥበታል ተብሎ ሲጠበቅ የአሪዞናው ሴናተር ጆን መኬይን ድንገት ሆስፒታል ገቡ። ይህ ረቂቅ በሕግ መወሰኛ ምክር ቤቱ ሊያልፍ የሚችልባቸው ሁለት መንገዶች ብቻ ናቸው ያሉት አንዱም በግልጽ አብላጫ ድምፅ ማሸነፍ ካለበለዚያም ደጋፊና ተቃዋሚዎቹ እኩል መከፈል፣ ያኔ በህጉ መሰረት ምክትል ፕሬዚደንቱ ገብተው ይገላግሉታል። ፕሬዚደንት ትራምፕም እኔም በትክክለኛ ጊዜ የመጣ ትክክለኛ ህግ ነው ብለን የምናምንበት ይህ ድንጋጌ የኦባማ ኬር ፍጻሜ መጀመሪያ ይሆናል። በሕግ መወሰኛ ምክር ቤት ውስጥ ሁለት ሪፐብሊካን እንደራሴዎች የሜኖዋ ሴናተር ሱዛን ኮሊንስ እና የኬንተኪው ራን ፖል ረቂቁን እንደሚቃወሙት በግልጽ አሳውቀዋል። መቶ መቀመጫ ባለው ምክር ቤት 52ቱን የያዙት ሪፐብሊካኑ 48ቱን የያዙት ዲሞክራቶቹ እንደራሴዎች በመሆናቸው ምክንያት ከዲሞክራቶቹ አንዱም ድጋፍ የሰጠ ባለመኖሩ፣ አሁን በግልጽ ባለው ሁኔታ ሴኔቱ እዚያ የቀትር ቀስት ላይ ይገኛል። እንዲያም ሆኖ ቀስቱ ወደ የትኛው አቅጣጫ ሊደፋ እንደሚችል ገና ማንም በግልጽ አያውቅም። ምክንያቱም ረቂቁን ይጥሉት ይውደዱት ያላሳወቁ ሌሎችም ብዙ ሪፐብሊካን እንደራሴዎች አሉ። በመሆኑም ለሪፐብሊካኑ ሴናተሮች መሪ ሚች መኮነል ዛሬ እያንዳንዷ ድምፅ ውድ መኬን አነስተኛ ነው ከተባለ ግንባራቸው ላይ ካጋጠማቸው የደም መርጋት ቀዶ ሕክምና አገግሞ እስኪመለሱ በሚል ለአንድ ሳምንት ያህል የሴኔቱን ድምፅ አሰጣጥ አሸጋገሩት። በእርግጥ ዛሬ ደግሞ የሴኔተር መኬን ሕክምናና ማገገም ጉዳይ ከአንድ ሳምንት በላይ ሳይዘልቅ አይቀርም እየተባለ ነው። እንዲያም ሆኖ ደግሞ መኬን ራሳቸውም ቢሆኑ በረቂቁ ላይ ያላቸውን አቋም ገና ያላሳወቁ፣ ነገር ግን ብዙም መጓጓት ያልታየባቸው መሆኑ ይሰማል። ይህ ረቂቅ ባይጸድቅና ኦባማ ኬር ባይፋቅ አብዝቶ የሚከፋው ሰው አለ። እኔ በጣም እናደዳለሁ። ብዙ የሚከፋቸው ሰዎችም አሉ። ለአመታት ቃል ሲገቡ ቆይተዋል። የፕሬዝደንት ትራምፕና የአስተዳደራቸው የቀን ውልታ የሌሊት ምኞትም ይህ ህግ ተለውጦ ማየት ነው። ዴሞክራቶቹ ግን ይህ መፋቅና መለወጥ መተካት የሚባል ሐሳብ ጨርሶ እንደማይገባቸው እንደማይጥማቸው ተናግረዋል። ሕግ አለን፣ ድክመቶች አሉበት፣ ጠግነንና አስተካክለን እናሠራው ነው ሐሳባቸው። ይህ የመጨረሻው ረቂቅም ቢሆን ለአሜሪካ ሕዝብ የሚጠቅም አይደለም ባይናቸው። ናቸው። የሕግ መወሰኛ ምክር ቤቱ ህዳጣን ዲሞክራቶች መሪ ቻክ ሹመር ይህ ሰነድ መካከለኛ ገቢ ያለውን አሜሪካዊ የኪስ ወጪ እንዲያሻቅብ ያደርገዋል። በሜዲኬድ ላይ ብርቱ መጥረቢያ ያሳርፋል። እነዚህ ክርከማዎች እንደ ቀደመው ረቂቅ ሁሉ ጭራቃዊ ናቸው። የቤተሰብ ምጣኔ መርሃ ግብርን ያለ በጀት ያስቀራል። አሜሪካውያን በስልሳዎቹ ዓመት ዕድሜያቸው ዛሬ ከሚያወጡት በበለጠ ሁኔታ በአስሮች ሺዎች የሚቆጠር ገንዘብ ለጤናቸው ለማውጣት እንዲገደዱ ያደርጋል። ለማንኛውም ይህ ሙከራ ለሪፐብሊካኑ የመጨረሻቸው ይመስላል። የድምፁ ጊዜ መዘግየት የሚያሳስባቸው ሰዎች እንደሚሉት እየወላወሉ ያሉት እንደራሴዎች ረቂቁን ደካማ ጎኖች ይበልጥ እያጠሩ ለመሄድና ለማብላላትም ጊዜ ያገኙና አዝማሚያቸው ወደ እንቢታው ሊያጋድል ይችላል። በዚህ አጋጣሚ ካልተሳካልን ብለዋል የሪፐብሊካኑን ደራሲዎች መሪ መኮኔል፣ ከዲሞክራቶቹ ጋር ለመስራትና ኦባማ ኬርን ጠግነን ለማሰራት እንገደዳለን። ጤና ይስጥልኝ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። አብራችሁን ስለ ቆያችሁ እናመሰግናለን። የትግርኛ ዝግጅት ይቀርባል ከኛ ቀጥሎ። በእኛ በኩል ሰላም በደናደ